መንፈሳዊ መሪ ምዕራፍ ዘጠኝ ለመንፈሳዊ መሪ የሚያስፈልጉ ባህሪያት ሁለት እንዲሁም ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድመው ይፈተኑ ከዚያም በኋላ ያለ ነቀፋ ቢሆኑ በድቁና ስራ ያገለግላሉ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 እስከ 10። ፈገግተኛና ሌሎችንም ፈገግ ማሰኘት መቻል አለበት። የሰው ልጅ በእግዚአብሔር አምሳል የተፈጠረ እንደመሆኑ መጠን ያነጋገርና ያቀራረብ ለዛውም እንዲሁ ከእርሱ የተቀበለው ስጦታ ነው። ይሁን እንጂ ይህ ስጦታ ማዳበር የሚገባን ያህል ልንቆጣጠረውም ይገባል። ለዚያ ያለው አነጋገርና ቁም ነገር ላይ የተመሰረተ ቀልድ ውጥረትን ያረጋጋል፣ አስቸጋሪ ሁኔታዎችንም ያለዝባል። ለአንድ አገልጋይ ግል ሕይወትም ሆነ ለስራው ይሄ ይህ ነው የማይባል ጠቀሜታ ሊሰጠው ይችላል። አለመረጋጋትን በማስወገድ ዘና እንድንል ያደርጋል። ሳሙኤል ጆንሰን የተባለ ሊቅ አንድ ሰው ከጊዜው ጥቂቱን ከሳቅታዎችና ፈገግተኞች ጋር ማሳለፍ እንደሚገባ ይመክራል። ስለ ክርስትና ሃይማኖት አያሌ መጻሕፍትን በማዘጋጀት የታወቁ አንድ ሊቀ ጳጳስ ደግሞ አእምሮውን በእውነት ማጎልበስ አስፈላጊ የመሆኑን ያህል ደስታን የሚያፈራ ምድር እንዲሆን መኮትኮተና መንከባከቡም የዛኑ ያህል አስፈላጊ ነው ይላሉ። አግነስ ስትሪክላንድ የተባለች አንዲት እውቅ ክርስቲያን ጻፊም ከሥነ ምግባር ቀጥሎ ለአንድ ሰው እጅግ አላስፈላጊ የሆነ ባህሪ ደስተኛነትና ፈገግተኛነት ነው ብላለች። አንድ ጡረታ የወጣ ሚስዮናዊ ቀሪ የዕድሜ ዘመኑን ወደሚጦርበት ቤት እንደሚሄድ ሲነገረው በጣም ቅር ብሎት ነበር። ከጥቂት ወሮች በኋላ ደብዳቤ ሲጽፍ ግን ባሳለፍኩት ዘመን ሁሉ እንደዚህ ያለ ደስተኛና ሳቄታነት የሞላበት ቦታ ገጥሞኛ ያቅ ስለዚህም የተረጋጋ ሕይወት አለኝ ብሏል። በአንድ ወቅት በስብከቶች ውስጥ የሚያስቁ ንግግሮችን ታበዛለ የሚል ትችል ቻርለስ ስፐርጅን ለተባለው ሰባኪ ቀርቦለት ነበር። እሱም ሲመልስ ምን ያህሉን አስቅኝ ነገር ሳልናገር እንደቀረው ብታውቁ ኖሮ ከነቀፋችሁ የበለጠ ታመሰግኑኝ ነበር ብሏል። ሰዎችን ፈገግ ሊያደርግና ሊያስቅ በሚችል ሁኔታ ስብከትን ማቅረብ ምን ያህል አስፈላጊ እንደሆነ ስናገርም እርግጥ ነው በስብከቶቼ ውስጥ አንዳንድ ሊያስቋችሁ የሚችሉ ነገሮች አቀርባሉ። ታዲያ ይህን ማድረጌ ነውሩ ምኑ ላይ ነው? አንድ ሰባጌ ፈገግተኛ ቢሆንና ሌሎችንም ማሳቅ ቢችል ኃጢአት ሊሆን አይችልም። እንደውም ወንጀል የሚሆነው ሰዎች እየሳቁ ስብከቴን ከመስማታቸው ይልቅ ጨለጥ ያለ እንቅልፍ እንዲወስዳቸው ማድረግ ነበር ያለው። አንድ ሌላ ክርስቲያን ጸሐፊም ደግሞ ፈገግተኛና ደስተኛ ፊት ለፊት የኮስታራ ፊትን ያህል እምነትን አያመለክትም ያለው ማን ነው? ለመሆኑ ሳቅና ደስታን የዓለማውያን ብቻ ነው ያለው ማን ነው? አንዳንድ አስፈላጊ ጠቃሚ ነገሮችን ከቤተ ክርስቲያናችን አስወግደናል። አውቀንም ይሁን ሳናውቅ እንቁዎቻችንን በእርያዎች ፊት አውጥተን ጥለናል። ቤተ ክርስቲያን ችግር ላይ ወደቀችው ለዳንስ ቤቶችና ለምሽት ክለቦች ብቻ የተፈቀደ ይመስል ሳቅና ፈገግታኛነት ነውር ነው ያለች ጊዜ ነው ብሏል። ሳቅታነትና ፈገግተኛነት በአገልጋዮት ትልቅ ስፍራ ሊሰጠው ይገባል። አንድ አገልጋይ ይህን ካጣ አንድ ውድ ነገር አጥቷል ማለት ነው። ዘይት የዘጋውን ብረት እንደሚያለሰልስ ሁሉ ሳቅና ፈገግተኛነትም የደረቀ ህይወትን ያለዝባል። አንድ ሌላ በህንድ ሀገር ያገለግል የነበረ ሰው ደግሞ ሳቂታና ፈገግተኛ ያልሆነ የተዋጣለት ክርስቲያን መሪ ገጥሞኛ አቅም እሱ ካለበት ሁኔታ ባሻገር ሌሎችን መመልከት የሚችል ሰው ደስተኛና ፈገግተኛ ነው። ሳቂታና ፈገግተኛ ህይወት ውድ ቅርሶችን የምናስቀምጥበት ሳጥን ያህል በክብር ልንይዘው የሚገባ ነው። እኛ ራሳችን የጌታን ደስታ የተለማመድን ሳቂታና ፈገግተኛ እስካልሆንን ድረስ ሌሎችን ወደ ፈላጊው ግብ መምራት አንችልም። በጌታ ደስ መሰኘትና ፈገግታኛነት ፈጽሞ የማይነጣጠሉ ነገሮች ናቸው ብሏል። አንድ ሌላ ለሀምሳ ዓመታት ጌታን ሲያገለግል የኖረ ሰው ደግሞ ባሳለፍኳቸው አያሌ ዓመታት አገልግሎት የተሳካላቸው ሰዎች በሙሉ የእግዚአብሔር ጸጋ የበዛላቸው እና ፈገግተኛ የሆኑ ሰዎች እንደነበሩ ተረድቻለሁ አለ። ሰዎችን ፈገግ ማሰኘት መቻል ለአገልግሎታችን ለዛና ጣዕም ይሰጠዋል። ለስብከታችን ውበት ከመስጠቱ በላይ የሰሚዎችን ልብ ያዘጋጃል። ፈገግ እያሰኘና በቀልድ እያዋዛ ስብከቶቹን በማቅረብ ይታወቅ ስለነበረ አንድ ሰባኪ ታላቅ ሰባኪ ሰዎች ሲናገሩ እንደዚህ ብለዋል አንዳንዴ ጣል በሚያደርገው ቀልድ ጉባኤው በሳቅ ያውካል። ይሁን እንጂ በቁም ነገርና በተቀደሱ ነገሮች አይቀልድም። የሚያስቅ ነገር ከተናገረ በኋላ በዚያው ሳይወዱ ሳይወሰዱ ወዲያውኑ ወደ ዋናው ቁም ነገር ይመልሳል። ሰዎችም ንቁ ሆነው ስብከቱን ያዳምጡታል። ሰዎችን ፈገግ የማሰኘት ችሎታውን ውጤት የሚለካው በተገቢ ቦታው ስናውለው ነው። ያ ካልሆነ ግን ቧልትና ቁም ነገርን መለየት አልቻለም ማለት ነው። ፈገግተኛና ሌሎችን ፈገግ የማሰኘት ስጦታ የታደለ ሰው መቼ በዚያ ስጦታ መጠቀም እንዳለበት ጊዜና ሁኔታውን ለይቶ ያውቃል። በአስፈላጊው ጊዜ ይቆጣል። ቁጠኛነት ለአንድ መሪ አስፈላጊ ነው ብሎ መናገሩ ትንሽ እንግዳ ይመስላል። እንዲያውም የሚቆጣ ሰው ጨርሶ ለአገልግሎት ተፈላጊ አይደለም ሊባል ይችላል። ግን እውነቱን እንነጋገር ከተባለ የመሪዎች ሁሉ የበላይ የሆነው ጌታ ኢየሱስ ክርስቶስ ራሱ የተቆጣበት ጊዜ እንደነበር ተጽፎ የለም። ዙሪያውንም እየተመለከተ በቁጣ አያቸው። ማርቆስ 3 5 ጽድቅን መሠረት ያደረገ ቁጣ ከፍቅር ባላነሰ መልኩ አስፈላጊ ነው። ሁለቱም የእግዚአብሔር ባሕርያት ስለሆኑ አንዱን ከሌላው መነጠል አንችልም። እጁ የሰለለውን ሰው መፈወስ የተቃወሙ ሰዎችን ኢየሱስ የተቆጣው ለዚያ ሰው ከነበረው ፍቅር የተነሳ ነበር በቤተ መቅደሱ ግቢ ውስጥ ይሸጡና ይለውጡ የነበሩ ሰዎችን የተቆጣው ለእግዚአብሔር አባቱ ከነበረው ፍቅር የተነሳ ነበር። ለሕዝብ ሁሉ ጸሎት ቤት መሆን የነበረበት ቤተ መቅደስ የወንበዴዎችና የወረበሎች ዋሻ መሆኑን ሲመለከት ለእግዚአብሔር ክብር ተቆራቆረ። ስለዚህም ተቆጣ። ማቴዎስ 2113 ዮሐንስ 215-17 ብሔራዊና መንፈሳዊ ውድቀት በበዛበት ዘመን ተነስተው የአገርን ታሪክ የለወጡ ሰዎች በነበረው ፍትህ አልባነትና ስርዓት መጓደል ቁጣ ያደረባቸው ነበሩ። የእግዚአብሔርን ክብር የሚዳፈር በአምሳሉ የተፈጠሩ የሰው ልጆችን የሚያዋርድ ስርዓት ተዘርግቶ በማየታቸው ቁጣቸው ነደደ። ዊልበርፎርስ የተባለውን ሰው የነፃነት እንቅስቃሴን እንዲያቀጣጥል ያነሳሳው ሰዎች እንደ እቃ ሲሸጡና ሲለወጡ መመልከቱ ያሳደረበት ቅዱስ ቁጣ ነበር። ኤፍ ደብሊዩ ሮበርትሰን የተባለ ሰባኪ ደግሞ አንድ ጊዜ ለየት ባለ ሁኔታ ጽድቅ ላይ የተመሰረተ ቁጣ ተሰምቶት እንደነበር ሲናገር ሳላውቀው ደሜ ፈላ፣ በሕይወት ዘመኔ በፍጹም በማላውቀው ኃይል ተሞላ። በቀጣፊዎችና በአታላዮች ላይ እንደዚያ መሆን የተገቢ ነበረና ደሳለኝ ብሏል። ማርቲን ሉተርም እንዲሁ ስለ ራሱ ሲናገር አንድ ነገር በተገቢው መንገድ መስራት የሚችለው በቁጣና በእል ስነሳሳ ነው። ያኔ ምንም አይነት እንቅፋትና መሰናክል አይታየኝ፣ አይገታኝም ነበር ያለው። በቦታውና በአስፈላጊ ጊዜ መቆጣት ትክክል መሆኑ ብታመንበትም ወደ ኃጢአት በሚያመራ ሁኔታ አላግባብ ልንጠቀምበት እንደምንችል መዘንጋት የለበትም። ሐዋርያው ጳውሎስም ጽድቅ ላይ በተመሠረተ ሁኔታ መቆጣት ተገቢ መሆኑን ሲናገር ተቆጡ ግን ኀጢአት አታድርጉ ይላል። ጽድቅን በሚያንጸባርቅ ሁኔታ መቆጣት ከራስ ወዳድነት የጸዳ ነው። የራስ ጥቅምና ፍላጎት ላይ የተመሰረተ ቁጣ ግን ምንጊዜም ኀጢአት ነው። ለእውነትና ለመልካም ነገር ቅንናት ሊኖረን ይገባል። የእግዚአብሔርን ክብር ግቡ ያደረገ ቁጣ ተገቢ ነው። በትለር የሚባሉ አንድ አገልጋይ ቁጣ ኃጢአት ሊሆን የሚችልባቸው አምስት ነጥቦችን አስቀምጠዋል። የመጀመሪያው ለራሳችን በማድላት ወይም በመቆርቆር ብንቆጣ ኃጢአት ነው። ምክንያቱም ምንም ሳንነካ የተጎዳን መስሎን በመቆጣታችን ነው። ሁለተኛው ለምን ተነካው በሚል መንፈስ የደረሰብንን በደል ከመጠን በላይ ብናጋንነው ራሱ በደል ነው። ሶስተኛው ምንም በደል ሳይደርስብን ሁኔታዎች ስላልተጣጣሙልን ብቻ ብንቆጣና ቅሬታ ብሰማን ኃጢአት ነው። አራተኛው ተገቢ የሆነ ቁጣ ከአግባብ ቢወጣና ከመጠን ቢያልፍ ትክክል አይሆንም። አምስተኛ ቀድሞኑ ከፍቶን እያለ የሚደርስብንን በደል እንደ ምክንያት ስንቆጥረው ኃጢአት ነው። በራሳችን ሕይወት ባለው ኃጢአት የመቆጣት ድፍረት ካለን በሌሎች ሕይወት በምናየው ኃጢአትም እንዲሁ ጽድቅ ላይ የተመሰረተ ቁጣ ሊሰማን ይችላል። ታጋሽና ልበሰፊ መሆን አለበት። ታጋሽነትና ልበሰፊነት ከአንድ ሰው እውነተኛ መሪ የሚጠበቁ ናቸው። ዮሐንስ አፈ ወርቅ የሚባል ከቤተ ክርስቲያን አባቶች አንዱ ትዕግስት የስነ ምግባር ሁሉ ንግስት ናት ማለቱ ይጠቀሳል። ብዙ ጊዜ ግን ትዕግስትን እንደ ደካማነት ወይም ሁሉንም አሜን ብሎ ከመቀበል ጋር ስለምናያይዘው ቃሉ በመጀመሪያ የነበረውን ትርጉም የሳተ ይመስላል። ዊሊያም በርክሌ የተባሉ እውቅ ክርስቲያን ምሁር ሁለተኛ ጴጥሮስ አንድ ስድስት ላይ ያለውን ሲያብራሩ እንዲህ ጽፈዋል። ትዕግስት ሲባል ሁኔታዎችን በቸልታ ወይም በወጣ ያውጣ በሚል መንፈስ መቀበል ማለት አይደለም። ባለን ጽናት በአስቸጋሪ ሁኔታዎች ድል መቀዳጀት ማለት ነው። ችግርን ባልበገርባይነትና ወኔ መጋፈጥ መቻል ማለት ነው። ክርስቲያናዊ ጽናትና ብርታት በሕይወት የሚገጥመንን ውጣውረድና ችግር እንዳመጣጡ በጉብዝና መቀበልና ማስተናገድ፣ አስቸጋሪውን ሁኔታ ወደ ላይ እንደሚያወጣ መሰላል መጠቀም መቻልንም ያጠቃልላል። ትዕግስተኛ ሰው ሊሰብሩት በሚችሉት ሁኔታዎች ውስጥ ቢሆንም ሳይሰበር ያልፋል የወደፊቱንም ነገሮች በደስታና በቆራጥ ውሳኔ ለመቀበል ይዘጋጃል። ትዕግስት ለሽንፈት እጅ መስጠት ማለት አይደለም። የአንድ ሰው ትዕግስት የሚለካው ከተለያዩ ሰዎች ጋር በሚያደርገው ግንኙነት ነው። ሐዋርያው ጳውሎስ ከማርቆስ ጋር በነበረው የሥራ ግንኙነት ትዕግስቱ ተፈትኖ እንደነበር ይታወቃል። ሀድሰን ቴይለርም ደግሞ ከዚያ አኳያ ድካሙን ሲገልጥ የታመንኩባቸውና አደራ የጣልኩባቸው ሰዎች ግዴለሽና ልግመኛ ሆነው ሳገኛቸው በጣም እናደዳለሁ። ሆኖም ትዕግስት እንጂ ንዴት የትም እንደማደርሰኝ ይገባኛል። ይህ ደካማ ጎኔ በመሆኑ አዝናለሁ ብሏል። ብዙ የተዋጣላቸው ክርስቲያን መሪዎችም ቢሆኑ ይህን በተመለከተ ፈተና ነበረባቸው። ሆኖም ተጠራጣሪው ቶማስን፣ ከሃዲውና ገንዘብ ወዳዱ ይሁዳን፣ ወላዋዩንና ችኩል ጴጥሮስን በትዕግስት የተ የተቀበለ ጌታን ምሳሌነት ከመከተል ሌላ ምን መፍትሄ ማግኘት ይቻላል? ከእርሱ እኩል መጓዝ ባለመቻላቸው ተከታዮቹን ተስፋ እንዳያስቆርጥ አገልጋዩ ትዕግስት ሊኖረው የግድ ነው። ወደፊት ከመገስገሱ ሳይዘናጋ አንዳንዴ ቆም ብሎ አብረውት ያሉትን መጠበቅ አለበት። እጅግ ወደፊት ርቆ ከእይታ ሊሰወርባቸው ይችላል። እንዲህ ከማድረግ ግን ብዙም ሳይርቅ ከእርሱ ጋር አብረው እንዲገሰግሱ ድምፁን ሊያሰማቸው ይገባል። የቱንም ያህል ብርቱ ቢሆን አንድ ሰው ለሌሎች ያለው ርኅራ እስኪሟጠጥ ድረስ ጨካኝ ሊሆን አይገባም። እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ይገባናል። ሮሜ 151 ለሰዎች ድካም ትዕግስት የሌለው ሰው ትክክለኛ መሪ ሊሆን አይችልም። ብርታታችን የሚመዘነው ከመሪነት ኃላፊነታችን ሳንዘናጋ እርምጃችንን ከደካሞች ጋር በመመጣጠናችን እንጂ ወደፊት በመረጧችን አይደለም። በጣም የምንሮጥ ከሆነ ከተከታዮቻችን እይታ እንሰወራለን። በጎ ተጽዕኖ ልናሳድርባቸውም አንችልም። ወላጅ አባቱን በተመለከተ አንድ ሰው በጽሑፍ ያሰፈረው ደግሞ እንዲህ ይነበባል። የሚሰነዘርበትን አጉል ትችትና ተቃውሞ ያለምንም አሉታዊ ምላሽ የመቀበል ንባት ልማድ ነበረው። እንደ እውነቱም ከሆነም አንድ ክርስቲያን በምንም የማይናወጥ ተስፋ የማይቆርጥና ታጋሽ መሆን ይገባዋል። እንደ ማዕበል የበረታ ትችት ሲሰነዘርበትም ሰምቶ እንዳልሰማ በማለፍ የእውነትን ቃል በመያዝ ወደፊት ይገሰግሳል። ዓለምን መለወጥ የቻሉ ሰዎች በእንደዚህ አይነት ጽናት የሚቆሙ ሰዎች ናቸው። ሰዎችን ከመጫን ይልቅ አምነውና ፈቅደው እንዲከተሉት የሚፈልግ ከሆነ ትዕግስት በጣም አስፈላጊ ነው። እኛ ነገሮችን በምናይበት ሁኔታ ማየት እንደሚችሉ አብረውን እርምጃ ለመውሰድም ፈቃደኛ የሚሆኑ መጀመሪያውኑ በጉዳዩ ሲያምኑበት ነው። እያንዳንዱ ሰው የየራሱን ውሳኔ በማድረግ በየአቅጣጫው እንዳይበታተን ከፈለግን ሰዎችን የማሳመንና ከጎናችን የማሰለፍ ብቃት ሊኖረን ይገባል። እቅድን ወደ ተግባር መለወጥ በመለወጥ ረገድ ሰዎችን ለአንድ ዓላማና ገብ ለማሰለፍ መሪነት ላይ ካለው ሰው ከፍተኛ ትዕግስት ይጠበቅበታል። የተሰጠውን ኃላፊነት በአግባቡ መወጣት የሚቻለውም ያኔ ነው። አንድ ሰው ሀዲሰን ቴይለር በተመለከተ ሲናገር ይህን በተመለከተ ሀዲሰን ቴይለር ሕይወቴ ላይ ያሳደረውን በጎ ተጽዕኖ በፍጹም አድረሳውም ምንም እንኳ ለስራው ይጠቅማሉ የሚላቸው እቅዶች ቢኖሩትም ሆን ተብሎ ከሚጋረጥበት ተቃውሞ የተነሳ እቅዶቹን እንደገና ሲያስተካክል አንዳንዴም እርግፍ አድርጎ ስተዋቸው አይቻል አይቻለሁ ይህንንም የሚያደርገው ፈርቶ ወይም ወላዋይ ስለነበር ሳይሆን ከጥቅሙ ይልቅ ጉዳቱ እንደሚያመዝን በመረዳቱ እንደሆነ ማውቃለሁ። ይሁን እንጂ ትዕግስትና በጸሎት በመትጋቱ በአንድ ወቅት ተቃውሞ የገጠማቸው እቅዶቹን በተግባር ላይ ሲያውላቸው አይቻለሁ ብሏል። ተግባቢና ለጓደኛነት የሚመች መሆን አለበት። ባሉት ጓደኞች ቁጥርና ጥራት የአንድ መሪን ብቃት ማየት ይቻላል። በዚህ መስፈርት መሰረት ከሄድን ደግሞ ሐዋርያው ጳውሎስ በከፍተኛ ደረጃ የመግባባትና ጓደኞችን የማፍራት ችሎታ ነበረው ማለት እንችላለን። ሰዎችን የሚወድና በቀላሉ ወዳጆችን ማፍራት የሚችል ነበር። ከጢማቴዎስ ጋር የነበረው መቀራረብ ሽማግሌ ከወጣት ጋር ተግባብቶ መስራት እንደሚችል አይነተኛ ምሳሌ ሊሆነን ይችላል። ከሉቃስ ጋር የነበረው ግንኙነትም በዘመኑ ከነበሩ ሰዎች ጋር በአሳብ ተጣጥሞ መስራት እንደሚችል ምሳሌ ሊሆነን የሚበቃ ነው። ከፍተኛ የመርነት ብቃቱ ያለው ሰውን ሁሉ ጓደኛ ማድረግ መቻሉ ላይ ነበር። ከአጠገቡ ያለውን ማንኛውም ሰው እንዲሁም የሰው ልጆችን ሁሉ የሚወድ ነበር በማለት ዶክተር ኤቢ ሲምፕሰንን አስመልክቶ በተዘጋጀው አንድ ስነ ስርዓት ላይ የተላለፈው መልእክት ጭብጥ አሳብ መንፈሳዊ መሪ ሰዎችን የሚወድና ተግባብቱ የመስራት ችሎታ ሊኖረው እንደሚገባ የሚያመለክት ነበር። ዳዊትም እንዲሁ ሊሞቱለት ፈቃደኛ የሆኑ ሰዎችን ማፍራት የቻለው በነበረው ወዳጆችን የማፍራት ችሎታ ነበር። የተከታዮቹን አመኔታና ስሜት መማረክ በመቻሉ በሹክሹክታ የተናገረውን እንኳ እንደ ትዕዛዝ እስከ መቀበል ድረስ አብረውት የነበሩ ባለስልጣኖች በጣም የሚያከብሩት ሰው ነበር። ሁለተኛ ሳሙኤል 23 15-16። ለእነሱ ሕይወቱን ለመስጠት እንኳ ዝግጁ መሆኑን ስላወቁ እነርሱም ሕይወታቸውን ሊሰጡ ዝግጁ ሆነዋል። በአዲስ ኪዳን ውስጥ የጳውሎስን ያህል ብዙ ጠላቶች ያሉት ሰው አልነበረም። ያም ሆኖ ግን ርሱ የእርሱን ያለ ታማኝ ወዳጅ ያላቸውን ጥቂቶች ናቸው። ከእርሱ ጋር ከነበራቸው የጠበቀ ግንኙነት የተነሳ ማንነታቸው ከእርሱ ማንነት ጋር ተዋሕዶ ነበር ማለት ይቻላል። ጄኔራል ዳጎሊን የመሳሰሉ ሰዎች ትልቅነታቸውን ያስመሰከሩት ከህዝብ ፈንጠር ብለው በያዙት ዓላማ በመቆማቸው እንደሆነ ግልጽ ነው። በአንጻሩ የጳውሎስን ትልቅነት፣ የመሪነት ችሎታ የሚታየው የሰዎችን ፍቅርና ታማኝነት ለማግኘት የቻለ ተገቢ ሰው በመሆኑ ነበር። እርግጥ ነው ለክርስቶስና ለወንጌሉ ፍቅር እርሱ የሚቀበለውን መከራ እነሱም እንደሚቀበሉ ያውቃል። ያም ሆኖ ግን ምን ያህል እንደሚወዳቸው ስለሚያውቅ በማናቸውም ችግር ሁሉ አብረውት ለመሆን ቆርጠዋል። መልእክቶቹን ረጋ ብለን ብናነብ አብረውት የነበሩ ሰዎችን ምን ያህል ይወዳቸው እንደነበረና ለእነሱ የነበረው አድናቆት ስገልጥላቸው እናያለን። አንድ መሪ ሊኖረው የሚገባ ሌላው ችሎታ ደግሞ ከሌሎች ሰዎች መልካም ነገርን የማውጣት ችሎታ ነው። ከዚህ አኳያ የተዋጣለት ሆኖ ለመገኘት ተከራክሮ ከማሸነፍ ይልቅ ሰዎችን በግል በመቅረፍ ወዳጅ ማድረግን ይጠይቃል። ይህን በተመለከተ አንድ እውቅ ሰው ምክራቸውን ሲለግሱ፣ ሰዎችን መግዛት ከፈለግህ መጀመሪያ ልባቸውን ግዛ። የቱንም ያህል አሳማኝ ምክንያቶችን ማቅረብ የምትችል ተከራካሪ ብትሆን እንኳ በእውነተኛ ጓደኛነት የሰዎችን ልብ መማረክን ያህል ውጤት አታገኝበትም ይላሉ። ወንጌል ለቪየትናም እንዲደርስ ከፍተኛ አስተዋጽኦ ስላደረጉት ሮበርት ኤ ጄፍሬ ባዘጋጁት የሕይወት ታሪክ ላይ ኤ ደብልዩ ቶዘር የተዋጣላቸው መንፈሳዊ መሪዎች ሁሉ በጋራ ስለነበራቸው ባህሪ አመልክተዋል። የተዋጣላቸው መንፈሳዊ መሪዎች ሁሉ ልበሰፊዎች ነበሩ። ፍቅርና ተግባብነት ምንም ነገር ሊተካው አይችልም። የእነዚህ ባህርያት ባለቤት የሆኑ ሰዎች ሌሎች ላይ በጎ ተጽዕኖ በማሳደር ረገድ በጣም የተሳካላቸው ናቸው። የቱንም ያህል የተማርን መሆናችንን ብቻውን ይህን ማድረግ አይችልም። የቱንም ያህል የመጽሐፍ ቅዱስ እውቀት ቢኖረንም የትም አደርሰንም። ሮበርት ጄፍሬ ሰዎችን ባሉበት ሁኔታ የሚወዱ ነበሩ። የቆዳ መልክን ግምት ውስጥ ሳስገቡ የሰው ልጆችን በሙሉ መቀበል የሚችሉ ነበሩ። መንፈሳዊ ጉዳዮችን በተመለከተ ቻርልስ ስፐርጅን ያህል በዘመኑ በነበሩ ከፍተኛ ተጽዕኖ ማሳደር የቻለ አገልጋይ አልነበረም ማለት ይቻላል። የእኚህ ታላቅ ሰባኪ የሕይወት ታሪክ ያዘጋጀ ሰው እንደሚለው ከሆነ አብረዋቸው በነበሩ ሁሉ ላይ ይህ ነው የማይባል ስልጣን ነበራቸው። ይህም ሊሆን የቻለው ከሌሎች የተለዩ በመሆናቸው ሳይሆን ለሰዎች ሁሉ ተገቢውን ዋጋና አክብሮት የሚሰጡ በመሆናቸው ነው። ሰዎች ሁሉ መንፈሳዊ ስልጣናቸውን በአክብሮት ይቀበሉላቸዋል። ለዚህም ምክንያቱ ስልጣናቸው ጥበብንና ከሰዎች ጋር ተግባብቶ መስራትን መሰረት ያደረገ ስለሆነ ነበር። ኢየሱስ ክርስቶስ ከዳዊት ወይም ከጳውሎስ የበለጠ ተከታዮቹን በፍቅርና በወዳጅነት መንፈስ መምራት የቻለ ሰው ነበር። በተመለከተ የወደዳቸውን እስከ መጨረሻ ወደዳቸው በማለት ተጽፏል። ዮሐንስ 13፥1። መጨረሻው ላይ የጴጥሮስን ልብ የሰበረውና ጌታ ሆይ አንተ ሁሉን ታውቃለህ እንደ ወድህ አንተ ታውቃለህ ያሰኘው ይህን ፍቅር በማወቁ ነበር ዮሐንስ 21፥17።